የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ሰኞ ታህሳስ 13 2012 ዓ ም ነው። ከእኛ ጋር ካመሻችሁ ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ። የድሬዳዋ የሃይማኖት ተቋማት ጉባኤ በአማራ ክልል ሞጣ ከተማ ከሃይማኖት ተቋማት ላይ የተፈጸመውን ጥቃት አውግዟል። ፍትህ ስጋዊ ያለ ፍትህ መንፈሳዊ አለ። ለስጋዊ ጥፋት የስጋዊ ዳኝነት፣ ለመንፈሳዊ ደግሞ ጥፋት መንፈሳዊ ዳኝነት አለ እና እንደ መንግስት ይህንን አሳዶ ፈልጎ አጣርቶ ለህግ አቅርቦ ፍት መሰጠት አለ። የድሬዳዋ የሃይማኖት ተቋማት ሰብሳቢ ሊቀ ብርሃናት ቀለም ወርቅ ቢምረው ናቸው። በምሽቱ ይዘናቸዋል። በኢትዮጵያ የልብስ ዲዛይን ስራ ላይ የተሰማራች ኤርትራዊ ጥገኝነት ጠያቂን የምናስተዋውቃችኋለን። ሰው በእድሜው አይደራደርም፣ በህልሙ አይደራደርም፣ በተስፋ አይደራደርም ብዬ ነው የማስበው እና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ በራሱ መተዳደሩ ነው እና ያህን መቀማት ማለት ራይትሽን መውሰድ ነው። ተቀማ ሌላ አልችልም ግን በማ ሊሳምትን ብዬ አስባለ ሁሉ። ቤተልሔም ተስፋ ጽዮን ትባላለች። እሷም በምሽቱ ይዘናታል። ተጨማሪ ዘገባዎችም አሉን። አብረናቸው የምናመሸው ኤደን ገረመውና ሀብታሙ ስዩምነን በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ ዜናዎችን እንደሚከተለው እናካፍላችኋለን። የግብፅ የቀድሞው የጦር ኃይሎች ኤታ ማዦር ሹም ሳሚ አናን ከሁለት ዓመት እስራት በኋላ ትናንት ተለቀዋል። ባለፈው ዓመት ፕሬዝዳንታዊ ምርጫ ለመወዳደር መሞከራቸውን ተከትሎ መሆኑን የጽህፈት ቤታቸው ኃላፊዎች ገልጸዋል። ባለፈው ዓመት ኢስታንቡል በሚገኘው የሳውዲ ኤምባሲ በጋዜጠኛ ጃማል ካሾጊ ላይ ከተፈጸመው ግድያ ጋር በተያያዘ ሳውዲ አረቢያ ያለው ፍርድ ቤት አምስት ሰዎች በሞት ሦስት ደግሞ ሌሎች እስራት በሞት የእስራት እንዲሁም በሞት እንዲቀጡ ውሳኔ ሰጥተዋል። የሞት ቅጣት የተፈረደባቸው ግድያውን የፈጸሙና በድርጊቱ በቀጥታ የተሳተፉ መሆናቸውን የገለጹት አቃቤ ሕጉ የእስር ቅጣት የተሰጣቸው ደግሞ ወንጀሉን ለመሸፋፈን በተጫወቱት ሚና ምክንያት እንደሆነ ገልጸዋል። የፍርድ ሂደቱ በአመዛኙ በሚስጥር ሲካሄድ ከቆየ በኋላ ነው ዛሬ የቅጣት ውሳኔው የተሰጠው። የሳውዲ ልዑል አልጋ ወራሽ መሐመድ ቤን ሳልማን የቀድሞ ዋና ረዳድ ሳውዲ አልካታጊ በካሾጊ ግድያ ወንጀል ነጻ ናቸው ተብለዋል። ቢሮው ፓሪስ የሆነው የጋዜጠኞች ደህንነት ተከታዩ ድንበር የለሽ ጋዜጠኞች ቡድን ፍትህ የተደፈጠጠበት ውሳኔ ነው ሲል ኮንኖታል። ኤርትራ ፕሬዚዳንት ኢሳያስ አፈወርቂን መንግሥት ለማተራመስ ሙከራዋን ቀጥላለች ተብላ በአስመራ የተወነጅለችው ካታር አስተባብላለች። ካታር ለዚህ አድራጎቷ ሱዳንን በመነሻነት እየተጠቀመች ናት ተብላ በአስመራ ትወንጅላ ነበረ። ካታር ባለፈው ሳምንት ለቀረበባት ለዚህ ውንጀላ ኤርትራ ውስጥ በሚንቀሳቀሱ ማናቸውም አንጃዎች ወይም ቡድኖች ውስጥ ፈጽሞ የሚያገባኝ ነገር የለም ስትል አስተባብላለች። የካታር የውጭ ጉዳይ ሚኒስትር ትናንት ባወጣው መግለጫ የኤርትራ መንግስት ባለም አቀፉ ማህበረሰብ እውቅና ባለው ዲፕሎማሲያዊና ህጋዊ መንገድ ከመጠቀም ይልቅ መግለጫ ማውጣቱ አስገርሞናል ብሏል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ሰዓት እንሻግራለን። የጋቢና ጉዟችን ይቀጥላል። የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ነው። ሀብታሙ ስዩምና ኤደን ገረመው እያስተናገድናችሁ እናመሻለን። አሁን ቀጣዩን ርዕሳችንን ሰምተን የመጀመሪያው ዘገባችን ወደ ድሬዳዋ ይወስድናል። የድሬዳዋ የሃይማኖት ተቋማት ጉባኤ በአማራ ክልል ሞጣ ከተማ በሃይማኖት ተቋማት ላይ የተፈጸመውን ጥቃት አውግዘዋል። የሀረሪ ክልል የሃይማኖት ተቋማት ጉባኤም ተመሳሳይ መግለጫ ያወጣ ሲሆን በልዩ ልዩ ከተሞችም ድርጊቱን የሚያወግዙ የተቃውሞ ሰልፎች ተካሂደዋል። አዲስ ቸኮል ዝርዝራሉ። የድሬዳዋ የሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ብርሃናት ቀለመወርቅ ቢምረው በሞጣ ከተማ በሃይማኖት ተቋማት ላይ የተፈጸመውን ቃጠሎ አውግዘው አጥፊዎቹ ለህግ እንዲቀርቡ ጠይቀዋል። ቅዱሳት መጻሕፍት እንደሚያስተምሩን ከክፉ ነገር ራቅ፣ ሽሽ፣ ነገር ግን መልካምን አድርግ የሚለው ቃል እየታወቀ በእስልምናም ሆነ በክርስትና ሃይማኖት ይህ የተወገዘ ተግባር መሆኑ እየታወቀ ግን አይናችን ግንባር ያድርገው በማለት ሰላምን ለማጥፋት መስጊዶችን በማቃጠል አብያተ ክርስቲያናትን በማቃጠል እስካሁን የነበረውን አውግዘን በቃን እያልን እያለን ትላንትና ደግሞ ይህ በመፈጸሙ በጣም አሳዝኖናል። አንገታችን አስደፍቶናል አፍረናን በመሰረቱ በእውነት እና ስለዚህ ይህ ድርጊት በቅዱሳት መጽሐፍትም በእስልምናም ሆነ በክርስትናም ሆነ የተወገዘና የተለየ ጎጂ የሰይጣን ስራ የእግዚአብሔር ሳይሆን የሰይጣን ስራ ስለሆነ ይህ እንዳይደገም የሃይማኖት ተቋማቱ ያወግዘዋል። ስለዚህ በስተመጨረሻ ይህን ድርጊት የሚፈጽሙት ትላንት ተደርጎ ዝም ከተባለ ነገም ይደረጋልና ይህን ያደረጉ ሰዎች ተጣርተው እንደ ህግ፣ ህግ መንፈሳዊ አለ፣ ህግ ስጋዊ አለ፣ ፍትህ ስጋ አለ፣ ፍትህ መንፈሳዊ አለ፣ ለስጋዊ ጥፋት የሥጋዊ ዳኝነት፣ ለመንፈሳዊ ደግሞ ጥፋት መንፈሳዊ ዳኝነት አለና እንደ መንግስት ይህንን አሳዶ ፈልጎ አጣርቶ ለሕግ አቅርቦ ፍት መሰጠት አለበት ብለን እንደ ሃይማኖት ተቋማት እናምንበታለን። የሃይማኖት ተቋማቱ ምክትል ሰብሳቢ ተወካይና የድሬዳዋ እስልምና ጉዳዮች ምክር ቤት ሊቀመንበር ሼክ መሐመድ አብዱላ በበኩላቸው ካልነጃሽ ዘመን ጀምሮ የእስልምናና ክርስትና ሃይማኖቶች በሀገራችን ለዘመናት በሰላም አብሮ ኖረዋል። ይህ አብሮነትም በዘመናችን እንዲረበሽ አንፈልግም ብለዋል። የሃይማኖት ተቋማቱን መልሶ በመገንባት ረገድም ሁሉም መረባረብ አለበት ሲሉ ጥሪ አቅርበዋል። የጉባኤው ጸሐፊ አቶ ሚካኤል ታየ በበኩላቸው ሁሉም ወገኖች ጣት በመቀሳሰር ሌሎችም ማውገዝ ብቻ ሳይሆን ራሳችንን በመፈተሽ የጥፋት መንስኤ እንዳንሆን መጠንቀቅና ለዚህም ለሌሎች አርአያ መሆን ይጠበቅብናል ብለዋል። በተለይ ኢትዮጵያ አሁን ያለችበት ጊዜ የነውጥ ጊዜ ነው። መጽሐፍ ቅዱስ ላይ ዮናስ የሚባል የእግዚአብሔር ባሪያ የተላከውን አደራ እምቢ ብሎ በኮበለለ ጊዜ በመርከብ ተሳፍሮ ወደ ሌላ ሀገር ሲሄድ መርከቢቱ በማዕበልና በወጀብ ተናወጠ ይችላል። ዮናስ ያደረገው አንድ ነገር ነው። እኔ ከዚህ ከመርከቢቱ ላይ ራሴን ወደ ባህሩ ጥልቅ ካልወረወርኩ በስተቀር መርከቢቱ አታርፍም። ለምን ቢባል እኔ ነኝ እግዚአብሔርን ከእግዚአብሔር ፊት ጠፍቼ ኮብልዬ እየሄድኩ ያለሁት ብሎ ራሱን መስዋዕት አድርጎ አጋለጠ። ዮናስ ወደ ባህሩ ጥልቅ በወደቀ ጊዜ መርከቢቱ ከመናወት ጸጥ አለች፣ ቆመች ይላል። ዮናስም ራሱን መስዋዕት ስላደረገ ሞቶ አልቀረም፣ መርከቢቱም ደግሞ ከጥፋት ድናለች። አሁን ኢትዮጵያ ያለችበት ሁኔታ የነውጥ ጊዜ ነው። ራሱን መስዋዕት የሚያደርግ ጀግና ኢትዮጵያ ትፈልጋለች። የማይሞት ግን አድኖ የሚድን የሀረሪ ክልል የሃይማኖት ተቋማት ጉባኤም በተመሳሳይ በሞጣ ከተማ የተፈጸመውን ድርጊት የሚያወግዝ መግለጫ አውጥተዋል። ከዚህ ባሻገር በትላንትናው ዕለትና ዛሬ በሀረር አወዳይና ሀረሚያ ከተሞች የሃይማኖት ተቋማቱን ቃጠሎ የሚያወግዙ ሰልፎች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ባሳለፍነው ሳምንት ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በመጠለያ ጣቢያዎች የሚገኙ ስደተኞች ያሉበትን ለማቋቋም ቃል የገቡበት ፎረም በጄኔቫ ተካሂዶ ነበር። በዚህ ጉባኤም ላይ በጦርነትና በተለያዩ ምክንያቶች ሀገራቸውን ለቀው በመጠለያ ጣቢያ የሚገኙና ጥገኝነት ጠይቀው በመጠባበቅ ላይ ያሉ ዜጎች ባሉበት ተምረውና ሰርተው ህይወታቸውን መቀየር የሚችሉበት ሁኔታ ውይይት ተደርጎበታል። ጽዮን ግርማ ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋ መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛ አነጋግራ ዘገባ አሰናርታለች። እንደሚከተለው ይሰማል። ቤተልሄም ተስፋጽዮን የተወለደችውና እስከ ሰባት ዓመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ትናገራለች። በወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች። እስከ ሰባት ዓመታችን ስለነበር ኤርትራዊ መሆን ምን ማለት ሙሉ ምናምን ማለት ነው። እዛ እንደገባን ግን መቼም ብና ነው እኛ ነንበር መጀመሪያ የተባረርነው ከአባታችን ጋር እናቴና ሁለት ቤቶቼ ቀርተው ነበር መለያየቱ ቋንቋ ለማወቁ ቤት ፍለጋው መጀመሪያ ላይ ይከብዳል፣ የማታውቀው ሀገር ላይ ሲሆን ማለት ነው። ከዛ በኋላ ግን የተለማመድ ስትመጣ ቶሎ ብለን ጆይን ስላደረግን ትምህርት ቤት ብዙ እንትን አይደለም አናውቅም ነበር። በጦርነቱ ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመርነው፣ እና እንዳሁን እንደጀመረ በሶስተኛው እኛም ናይንቲ ናይን አይ ቲንክ ናይንቲ ናይን ላይ ነው የተባረርነው

ፐርሶናሊ ትንሽ ለሆን ሊሆን ይችላል። አናውቅም ነበር አዲስ ህይወት ሳኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጭስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽው እና እንዴት ተቀበለች? ከዚህ ስት ስንሄድ አምቼ የሚል አጠራር ነበር። ና እዛ ቢሎንግ ለምታረግ አይሰማህም። ሙሉ ሆኖ አይሰማህም። የሆነ የተለየ ነገር አለ። ተባርን ስንሄድ ማለት ነው በአምቼ በሚል ጥሪ ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበር ሰዎች አይሰማህም። ና የመጀመሪያ የነበርኩበትን የምትናፍቅበት መንገድ ላይ አስ ስታደርግ ጓደኛም ስትመርጥ፣ ካንተ ጋር የሚመስሉት ወይ የተባረረ ወይ አመች እንዳንተ የሆነውን ሰው ስለምትመ የተለየ ሆኖ ይሰማን ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ ስመለስ የተወለድኩበትም ሀገር ሊሆን ይችላል። ከዛ ነው ብዙ አልከበደም። ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም ትላለች። በቃ መታቂ እና አንድ መንገድ ብቻ ነው ሁሉም ሁሉም ማለፍ ያለበት መንገድ እሱ ብቻ ነው እና መናገራችን ለምን ሆና ማለታችን እሺ እኔ እንደዚህ ለመሆነው ብለሽ ምጠቅሽ መሆን እንደማችው ነው የሚነገርሽ እና ሁሌ መሆን ምትችሆን ነገር መሆን እንደማች እዛ ሀገር ሆኖ የሚሰማ ታዩም የለም፣ ተስፋም የለውም፣ ምታዩም ነገር የለም። እንዳልኮሽ ሰቡት ከእሺ ይሄን አልፌ የሳዋን ፕሮሴስ አልፌ ሳዋ ሄጂ ከሳዋ በኋላ ያለውን ነገር አልፌ ተምሬ ከዛ በኋላ የምፈልገውን ነገር አረጋለሁ ብቴ ከአንቺ በፊት የፈለገውን ያረገ የምታዩ ሰው የለም። ስትሞክሪ ነው ና ከዛም ህመም አጋጠማትና የህክምና ቦርድ ጽፎላት ከሀገር ወጥታ ሱዳን ለሁለት ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ህይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯን ትናገራለች መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበር ና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች ልምት የሚለውን ነገር አልፍ ለመገኘት በማሞከሪ ነው ብዬ አስባለሁ አችም ብሎ የሚነገር ነገር የማይቻልበትን ቦታ አልፍ ስትመጪ ከአንቺ ጋር የሚቀረው ህልምና ተስፋሽ ነው በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመው ሰው ለራሱም ለሌላውም የስራ እድል መፍጠሩ ይሆናል። ይደረጋል የሚለውን ደግሞ ለማሳየት መሞከሬ ይሄን ናቸው ማለት እችላለሁ። ስራው ላይ ስመጣ ግን ታዳጊ ነው፣ ጊዜ ነው። አሁን አንቺ ሰው አለ በስርሽ የቀጠርሽው ሹ ምንድን ነው? ድርጅት ነው፣ የልብስ ዲዛይን መስሪያው ብዙ ሰዎች ሰዎች አሉ። እንዳልኩሽ በኮንትራክት የምናሰራቸው ሰዎች ይበዛሉ

ዝሰርሕኦ ማለት ነው ምን ያህል ጊዜ ኮ ካመለበዛ አልተገመተም እየ አራት አመት ሞላ አራት አመት ሞላ። አሳይለም ጠያቂ ሆነው በመጠበቅ ብቻ ዛሬ ነገ ይሳካል ብለው በመጠበቅ ብቻ ህይወታቸውን የሚገፉ ወጣቶች አሉ። እንግዲህ አራት አመት አንችም ከነሱ አንዷ ነሽ። ይሄ ሁኔታ አሰልችቶች ነው ወደ ስራ የገባሹ? ማሰልችት ብቻ ሰ ሰው በእድሜው አይደራደርም፣ በህልሞ አይደራደርም፣ በተስፋ አይደራደርም። እዬ ነው ማስበው ና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ በራሱ መተዳደሩ ነው እና የሀን መቀማት ማለት ራይድ ሽን መውሰድ ነው እና ሌል አልችልም ግን ደማ ስልሳንትም ብዬ አስባለሁ። ሁሌ እንዲህ ተብሎ አይኖርም። ሰው ስደተኛን እንደሚል ራሱን እየገደል አይኖርም። ራሱን እየገደልክ ነው የምትኖረው። ሰው ካልሰራ ይሞታል። ኢትዮጵያ ውስጥ ለእናንተ ለአሳይለም ጠያቄዎች የሚደረግላችሁ ድጋፍ አለ? አዲስ አበባ ውስጥ ባለፉት ከኦባማ ሳሚ በኋላ ያለውን ነገሮች ደግሞ ለማስተካከል ብዙ ነገር ተሞክሯል። ለተባለው እንደተጻፈው በፕሮክላሜሽን ላይ እንደወጣው የስራ ፍቃድ ራይት ሙቭ ለመንቀሳቀስ ይሄ ቫይታል ሬጅስትሬሽን የሚባሉት ቤዝ ሰርቲፊኬት፣ በርዝ ሰርቲፊኬት፣ መሬት ሰርቲፊኬት ቀስስ ለማድረግ እነዚህን እንደ ፕሮክላሜሽን ደረጃ ወጥቷል። በአዋጅ ሬጉሌሽን የለውም መሆን የስራ ፍቃድ ግን አግኝተሻል። መመሪያ ግን የለው የለ የለም መመሪያም እየጠበቀ ለምሳሌ ነጻነት አላቸው መብት አላቸው። እንዴት ነው ሰውስ፣ ሰው እንትን ልዩነት ሰው አይታየውም። ሁሉም ሰው እንደ ሰው ትሪት ያደርገዋል። በሰው ደረጃ እኔ አሁን ስደተኛ መሆን የማቀው ሰርቪስ ፈልጌ ሲሄድ ብቻ ነው ባንክ ሲሄድ መጫሻ የሆናል አይሆንም። ይሄ ኖርማል ግብይት ምታርጊ ነገር ማድረግ ትችያለሽ። እኔ ሀላፊነት ወስጄ ማድረግ የምችለውን ነገር እኔ ተጠያቂ ነኝ ብዬ መቅረብ የምችለውን ነገሮች ለመውሰድ ግን ፈቅድም ሰሙት። ከሰው ጋር ያለው ግንኙነት መልካም ነው። በጣም ጥሩ ነው። በጣም መልካም ነው። የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር ዘጠኝ ሁለት ሺ አስራ አንድ አመተ ምህረት ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጁ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ ተግባር የሚቀይር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን፣ ለዘገባው እናመሰግናለን። ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪዮኝ በመስማት ላይ ያላችሁት። በቀጣይ እንግዲህ ሶስት ያን ቦ ከተማ ወጣቶች ያድኔ የደረቅ ቆሻሻ ማንሳት አገልግሎት በሚባል ማህበር አቋቁመው ውጤታማ እየሆኑ መሆናቸውን ይናገራሉ። ከዩኒቨርሲቲ ኮሌጅ የተመረቁት እነዚህ ወጣቶች ለወደፊቱ ቆሻሻን እንደገና ለኮምፖስትና ለማዳበሪያ እንዲሁም ለሌሎች አገልግሎቶች የሚያውል ድርጅት ለመክፈት አላማ ሰንቀናል ይላሉ። ናኮር መልካ እንደሚከተል ያሰማናል። ስሜ ታምራት ደለለው ይባላለው የምኖረው አምቦ ከተማ ውስጥ ዜሮ ሁለት ቀበሌ ውስጥ ነው ምኖረው። በአውቶ መካኒክ ነው የተመረኩት። አሁን የምሰራው ደረቅ ቆሻሻ በማንሳት አገልግሎት ላይ ነው። ስም ሄኖክ ይባላል። ሀዋሳ ዩኒቨርሲቲ የኮምፒውተር ሳይንስ ምሩቅ ነኝ። አሁን ታምራት እንዳለው በደረቅ ቆሻሻ ማስወገጃ አገልግሎት እየሰጠ ነው። በከተማ ውስጥ ምን ያህል ደንበኞች አላችሁ? በአሁኑ ሰዓት የደንበኞቹ ሁኔታስ ምን ይመስላል? ስለ ቆሻሻ ግንዛቤ ያላቸው ቆሻሻውን ስታነሱ ለእናንተ የሚያስፈልገውን ትብብር ያደርጋሉ? ያው ያሉን ደንበኞች አምስት መቶ ያህል ነው። እንግዲህ ከስር ከስር እየጨመር እንሄዳለን። በምን ያህል ጊዜ ነው የምታስከፍሏቸው? እኛ በወር ሰላሳ ብር እናስከፍላለን። እኛ ደግሞ በየሳምንቱ ኤደን ያለውን ቆሻሻ እናነሳለን። እኛ በመኪና ነው ተከራይተን ነው አገልግሎት የምንሰጠው ማለት ነው እና ደንበኞቻችንንም ያልናቸውን ሁሉ እየተገበሩ አሉ። እንግዲህ በሂደት ደግሞ መስተካከል ያለባቸውን ነገሮች ደግሞ ያስተካክላሉ ብለን እንገምታለን። ሄኖክ፣ እንዴት ነው ወደዚህ ስራ መግባት የቻልከው? ወደዚህ ስራ ስትገባስ ያጋጠሙ ተግዳሮቶች የሉም ወይ? ወደዚህ ስራ እንድትገቡ ያደረጋችሁ መሰረታዊ ነገርስ ምንድን ነው? ወደዚህ ስራ ስንገባ አንደኛ፣ ማንም ሰው ስራ ሲፈጥር ወይም ስራ አለም ውስጥ ሲገ ከችግር ነው የሚነሳው። ፕሮብሌም ለምንም ነገር መነሻ ስለሚሆን ይሄኛው ችግር ስናይ በከተማችን ውስጥ ሰው ቆሻሻ ንጹህ መሆን ይፈልጋል፣ ከተማው እንዲነጻለት ይፈልጋል። ግን ቆሻሻውን የት እንደሚጥል ደግሞ አያቅም። ለዚህ ለዚህ መንገድ ደግሞ ምን አሰብን እኛ እነዚህ ሰዎች ችግራቸውን ብንቀርፍላቸው እኛም ተጠቃሚ እንሆናለን፣ ከተማችንም ይጸዳል፣ ሰውም ያርፋል የሚል ሀሳብ ይዘን ከታምራት ጋር ብዙ ጊዜ እና ከብዙ ሰዎች ጋር ተወያየን። ከዛን ሶስት ሆነን ይሄን ስራ ለምን አንጀምርም ብለን ስለነሳ ዳለው መኪና ያስፈልገናል። ምክንያቱም የሚጣልበት ቆሻሻ በጣም ሩቅ ነው። ያንን ስናስብ ከባድ ስለሚሆን መኪና ያስፈልጋል። መኪና እንደምንም ብለን ከሰው አገኘን። ያንን ከጀመርን በኋላ ወደ ሰዎች ሄድን። አሁን ከሀዋሳ ዩኒቨርሲቲ ተመርቄ እኔ ወደዚህ ስራ ስገባ ብዙዎች ኮመንት ያነሳሉ። ለምን በተመረክበት አሰራም የሚሉ ሀሳብ ይነሳል። በዛ መስራትም በጣም ጥሩ ነው፣ ግን ሰው በጣም ውስጡ ባለው ነገርና ችግር እየፈታው ነው የሆነ በዚህ ከተማ ላይ አስተዋጽኦ እያደረግኩ ነው የሚ ስሜት ሲሰማን ደግሞ የተሻለ ስለምንሰራ በዚህ ስራ ላይ እንድንሳተፍ በጣም ድፍረት ሆኑናል። ከዛን ይኸው እንዳየኸው በመኪና በጣም ቆሻሻ እየሰበሰብን እየሰራን ያለ ነው ማለት ነው። ታምራት ቅድም ስናወራ ቆሻሻ የማንሳት ስራው ላይ እንድገባ ያደረገኝ አንድ ነገር አለ ብለኸኝ ነበር። ምንድን ነው ያ ነገር? ያ ነገር እንድንገባ ያደረገን ከአካባቢያችን ወይም ደግሞ ከቤተሰብ አንጻር ነው ምንድነው? እሱም ቤት ውስጥ ቆሻሻ ከመከመሩ የተነሳ አንደኛ ላልሆነ በሽታ ለተለያየ በሽታ እየተጋለጡ ባሉበት እሱንም የተሰበሰቡትን ራሱ በሶስት ወር በአራት ወር የተሰበሰቡን ራሱ ለመጣል ራሱ አስቸጋሪ ነው፣ ሰውም አይገኝም። ሌላ ደግሞ ጋሪም ቢገኝ እንኳን ያ ጋሪ ኦቨር ሂሳብ ነው የሚጠይቀው። ጋሪውም ደግሞ ከእኛ ቤት ወሰደ እንጂ የት እንደሚጣል ራሱ አይታወቅም። አንደኛ ከእኛ ቤት ወስዶ ወይም ጓሯችን ሊጥል ይችላል፣ ወይም ደግሞ መንገድ ላይ ሊጥል ይችላል ወይም ደግሞ እዚሁ ሰፈር ውስጥ ሊጥል ይችላል። ብዙ አይርቅም ማለት ነው። ከዚህ አንጻር ነው ለቤተሰብም ይሆናል፣ ለእኛም እንጠቀማለን፣ ለከተማውም ይጠቀማል በሚል አንጻር ነው የጀመ ከጀመራችሁ አንድ ወር እንደሆነ ቀድማችሁ ነግራችሁኛል። እና እስካሁን ባለው ሂደት ምን አይነት ፈተናዎች አሉ በስራ ውስጥ? ይህንን ከመመለሴ በፊት ታምራት፣ አሁን ባነሳው ሀሳብ ላይ በጣም ድፍረትና እንድንነሳሳ ያደረገን ፕራክቲካል ክርስቲያኒቲ የሚባል በጎ አድራጎት ቲም አለ። እና በዛ ቲም ላይ ከተማን ሶስቴ አስድተን ነበረ ሶስቴ ከተማ ስናጸዳ ህዝቡ ቆሻሻ እያመጣ ይጥልብናል። አስፋልት ላይ ከቤቱ እያመጣ ሽንኩርት እናገኛለን አስፋልት ላይ እና በጣም ይሄ ቻሌንጅ ያደረገን፣ አንደኛ ተማሪዎች ነን ተሰብስበን አንድ ላይ የምናጸዳው ይሄኛ ሁሉ ምንድን ነው ምክንያት ሲባል ሰው ምን ጥልበት የለንም የሚል ምክንያት አነሳ። ሲያነሳ ይሄንን አውርተንበት ነው ወደዚህ ስራ የገባ ነው። ልክ ስንገባ ደግሞ በጣም ተግዳሮት ያለብን ምንድን ነው ሰው የደረቅ ቆሻሻና ፈሳሽ ቆሻሻ ስለሚበዛ፣ አንደኛ ለጤናም ጥሩ አደለም። ሁለተኛ አሁን ግሎቮች ጓንቶች፣ ምናምን ብዙ እያገኘን አሁን የተወሰነ ካልኩ ቲም ከፕራክቲካል ክርስቲያኒቲ ሰጥተውናል። ግን አሁን እሱ ሲያልቅ ደግሞ እነሱም የላቸውም ለዚህ መጠቀም ስለማንችል ግሎቮች ምናምን የሉንም። እሱ ደግሞ ካልተጠቀምም ጤና ላይ ችግር አለው። ሌላኛው ደግሞ ሰውን ሄደን በየቆሻሻው ስናነሳ ግንዛቤ ስለሌለው አንዳንዱ አልቀረባችሁም ብሎ የሚያለግጥ ይኖራል። ሰርታችሁ ሞታችኋል፣ ነገ ታቆማላችሁ ይላል። ህዝቡ ላይ የማንፈርደው ከዚህ በፊት ይኸው መተናል ብለው ብር እያስከፈሉ ሲበሉ የሚጠፉ ብዙ ሰዎች አሉ። ይሄንን ብዙ እምነት እንድናጣ እንኳን አድርጎናል። አሁን ራሱ አምስት መቶ ደንበኞች ሲኖሩን በጣም ቻሌንጅ ነው ለኛ። ግን አሁን ሰው ሲያይ እየለመደ እየለመደ እየመጣ ነው። ሌላኛው ደግሞ ስቲከር ለጥፈን ነው በር ላይ በራቸው ላይ ኖሩም እነሱ አልኖሩም ቆሻሻ እያነሳን ምን ሄደው አሁን ሌላው ቻሌንጃችን ምንድን ነው፣ እንደዚህ መክፈል የማይፈልግ በራቸው ላይ ያስቀምጣል የሚከፍሉ ሰዎች ላይ በር ላይ ያኔ ከዛ ቤት እኛ ጋር ምንድን ነው ሁሌ ስናነሳ ድካም ነው የሚሆነ ሰውም አንደኛ ከዚህ እንደዚህ አይነት ስራ ቢቆጠብ በጣም መልካም ነው። ቢተባበረን መልካም ነው። ላሉ አላማችሁ እስከ ምንድን ነው? ይሄ ቆሻሻውን ዝም ብሎ እዛ ሄዶ ከሚከማች ኮምፖስት ቢሆን አንደኛ ላስዋደሩ ግብአት ለምናን ነው። ሌላው ደግሞ ይሄ ላስኪቶ አለ፣ አይላንዶች አሉ። ይሄ አይላንድ ደግሞ ሪሳይካል ወደ ማድረግ ለሌላ አገልግሎት መስጠት እንዲሆል ማረግ ነው አላማችን ማለት ነው። ወደፊት ወደፊት በዚህ ቆሻሻ ራሱ ብዙ ነገር መስራት ይቻላል። እኛ ግባችን ዛሬ ሰብስበን የእለት ሳይሆን ነገ ትልቅ ቦታ ለመድረስ ነው። እዚሁ ከተማው ላይ ማለት ነው ብዙዎችን የሚያቅፍ አገልግሎት ለመስጠት ከእናንተ ምንድን ነው የሚማሩት ወጣቶች ሌሎች ከኛ? ያው እንደምታየው ሰው ትልቅ ነገር ከመጠበቁ የተነሳ ነው ትልቅ ደረጃ የማይደርሰው። እና ትልቅ ማሰብ ጥሩ ነው ግን ከትንሽ ነው የሚጨመረው፣ አስር ለመድረስ ከአንድ ተብሎ እንደሚጨመር ማለት ነው። እያንዳንዱ ሰው ያለውን በአካባቢው ያለውን ችግር አይቶ ያለውን የጎደለ ነገር አይቶ ቤቱ ከጓደኞቹ ጋር እንደ ከተማ ቢያይ ብዙ አይነት የስራ እድል እንዳለ ይታየናል። ለዚህ ስራ ሳንንቅ ወደ ስራ ብንሄድ ትልቅ ደረጃ እንደርሳለን። ያኔ ሁሉም ሰው ለስራ ያለው አክብሮት በጣም ጥሩ ይሆናል ማለት ነው። ለዚህ ሁሉም ስራ ባይንቅ መልካም ነው። ወደ ስራ ይግባላል። ወሳኝ አላማ ስራ ደግሞ አለማናቅ ምን የትኛውም ስራ ይሁን ትንሽም ትልቅም ይሁን፣ ባሬላ መሸከም፣ ኢንስትሮም መጥረግም፣ መኪናም ማጠብም ለምን አይሆን? ወጣቱ አመለካከቱ መቀየር አለበት። ወጣቶቻችን በተለይ ደግሞ ከዩኒቨርሲቲ ተመርቆ ማስታወቂያ ማሳደድ ብቻ ሳይሆን እስቲ ምንድነው አካባቢ መስራት መፍጠር የምችለው ነገር ብሎ ቢፈጥሩ መልካም ይመስለኛል። ታምራትና ሄኖክ አባት እንደሆኑ ነው የሰማሁትና ስሙትን ይንገሩኝ። በአሁኑ ሰዓት ልጆቹ በሚሰሩ ስራ ምን ያህል ደስተኛ ኖት? እሺ እኔ የደለለው ምደቅሰ ይባላለው። እነህ ልጆች ከልጅነታቸው ጀምሮ የእኛም ምክር ሀሳብ ሁሉ እየተቀበሉ የሚሄዱ ናቸው። በትምህርታቸውም ሰክሰስ ነው። በዩኒቨርሲቲ ደረጃ በዲፕሎም ደረጃ የጨረሱ አሉ። ከጨረሱ በኋላ እንደምታው እንግዲህ ወዳው እንደ ድሮ ስራ ማግኘት ትንሽ ስለሚከብድ ሁኔታዎችን አጥንተው የደረቅ ቆሻሻ ማንሳት ቤተሰብ ጀምሮ ራእዩን አመጡ። ራዩ ላይ ዲስከስ ያደረግን እንደ ቤተሰብ ከተለመደው ልምድ ወጣ ያለ የተሻለ ይህን ስራ ጀምሮታል። ያው ስራውን በደስተኝነት ነው ጀመሩት። አንዳንድ ቻለንጆች ቢኖሩም ይህንን ያቀርባሉ፣ ዲስከስ እናደርጋለን። ዛሬ የገጠመንን ነገ ደግሞ የምፈታበትን ሚንስ ሁሉ እያመቻቸን ስራውን እየቀጠለ ነው አለ ማለት ነው። በጣም ነው የማመሰግነው። መልካም እደሊቅ ናቸው ፈልጋለሁ። በርቱ። ተከታዩ ደግሞ ጋቢና ስፖርት ነው። የመካከለኛውና ምስራቅ አፍሪካ የእግር ኳስ ውድድር ተጠናቋል። ከውድድሩ ጋር የተገናኙ አበይት ጉዳዮች እናነሳለን። ዘረኝነት የአውሮጳን እግር ኳስ እየናጠነው፣ የጣልያን የጣሊያን አሸናፊዎች አሸናፊ ዋንጫ በሳውዲ አረቢያ መደረጉ ውዝግብን አስነስቷል። እነዚህን ስፖርታዊ ጉዳዮች ከቪኦኤ የስፖርት ጉዳዮች ዛናቸው፣ እንዴት አመሸህ? እንዴት በዩጋንዳ ሲከናወን የሰነበተው የመካከለኛውና የምስራቅ አፍሪካ የእግር ኳስ ጨዋታ ተጠናቋል። ግርማቸው ውድድሩ በተከናወነበት ወቅት እንዲሁም ደግሞ ከውድድሩ ማብቃት በኋላ የተሰሙ ጉዳዮችን እስቲ ያጋራል። ባለፈው ሀ ሀሙስ ነው የተጠናቀቀው በዩጋንዳና በኤርትራ ብሔራዊ ቡድኖች መካከል የፍጻሜ ጨዋታ ተደርጎ ዩጋንዳ ሶስት ለዜሮ በማሸነፍ የውድድሩ ሻምፒዮን ሆናለች። ያው የዩጋንዳ ብሔራዊ ቡድን በተደጋጋሚ ሴካፋ ዋንጫን በማንሳት ቀዳሚ ነው። በደረጃ ጨዋታ ደግሞ ኬንያ ታንዛኒያን ሁለት ለአንድ አሸንፋለች። አሁን እየወጡ ባሉ መረጃዎች ከጨዋታው በኋላ የኤርትራ ብሔራዊ ቡድን ወደ ሀገር ቤት ሲመለስ ሰባት የሚሆኑ ተጫዋቾች ወደ ኤርትራ አልተመለሱም በሚል በተለይ ምስራቅ አፍሪካ እግር ኳስ ላይ የሚጽፉ ድረገጾች መረጃዎችን ይዘው እየወጡ ነው። የተጫዋቾችንም ስን አብረው አንስተዋል እነዚህ ድረገጾች። የኤርትራ ብሔራዊ ቡድን አስመራ ሲደርስ ግን በከፍተኛ የመንግስት ባለስልጣናት አቀባበሩን ተደርጎለታል። እንዲሁም ደግሞ የ- የኤርትራ መንግስት አቋም በሚንጸባረቅበት ሻቢያት ዶትኮም በተባለው ድረገጹን በምስጋና ቃላት ተንበሽብሸዋል። አዲስ ታሪክን የሰሩ ናቸው በሚልም ተሞካሽተዋል። ነገር ግን ስለ ሰባቱ ተጫዋቾች የኤርትራ መንግስት ማረጋገጫ እስካሁን ድረስ አልሰጠም። በኤርትራ እግር ኳስ ደጋግሞ የሚነሳ ጉዳይ ሆናለ ይሄ ጉዳይ። ነገር ግን ይሄ ኤርትራ በተካፋይ ውድድር ላይ ያሳየችው ብቃት የሚሸፍን አይመስለኛል ዘረኝነት ዛሬም ተወዳጁን የአውሮፓ እግር ኳስ ቡድኖች ፉክክር እያመሰ ይገኛል። ለመሆኑ ከሰሞኑ ከዚህ ጉዳይ ጋር በተያያዘ የተፈጠረ ምን አዲስ ነገር አለ? ግርማቸው፣ የአውሮፓ እግር ኳስ እና ዘረኝነት። እንግዲህ በዓለም ላይ እንደ አውሮፓ እግር ኳስ ተወዳጅ ያለ የሆነ እግር ኳስ የለም ይላሉ ብዙዎቹ። በተለይ ደግሞ እንደ እንግሊዝ እግር ኳስ ተወዳጅ የለም ይላሉ። እንግሊዝ ፕሪሚየር ሊግ በዓለም ላይ እጅግ በርካታ ተከታታዮች በማግኘት ቀዳሚ ነው። ነገር ግን በትላንትና ዕለት ለንደን ደርቢ ቶተናም እና ቸልሲ የሚጫወቱበት ጊዜ የቶተናም ደጋፊዎች የቸልሲውን ተከላካይ አንቶኒ ሩዲገርን በዘረኝነት ስድብ ተሳድበዋል በሚል አሁን ተደጋጋሚ ትችቶች እየቀረቡባቸው ይገኛሉ። ተጫዋቱ ራሱ እየተሰደብኩ ነው ብሎ ለዳኛው ተናግሮ የጨዋታውን የስታዲየም ጨዋታውን በሚያስተዋውቁ አካላት ሳይቀር ይሄ ነገር እየተካሄደ ስለሆነ እባካችኋለሁ እያሉ በተደጋጋሚ ሲጠይቁ ተሰምተዋል። አሁን ችግሩ እየሆነ ያለው ግን በጣም ጥብቅ የሆነ እርምጃ እየተወሰደ አይደለም በሚል አንድም በጥቁር ተጫዋቾች ተቃውሞ ይቀርብበታል፣ በሌላም ደግሞ ችቺ ታወት በሚባለውና የዘረኝነት ጉዳዮችን በእግር ኳስ ለማስቀረት የሚሰራው ድርጅትም ተቃውሞ ይቀርብ ይቀርባል። በአውሮፓ እግር ኳስም በእንግሊዝ እግር ኳስም እንዳጠቃላይ በዓለም እግር ኳስ አስተዳዳሪ አካላት ላይም ጥብቅ የሆነ እግር ኳስ ውስጥ ያለውን ዘረኝነት ሊያስወግድ የሚችል እርምጃ እየተወሰደ አይደለም በሚል ማለት ነው። የጣሊያን አሸናፊዎች አሸናፊ ዋንጫ አራት ሺ ስምንት መቶ ሁለት ኪሎ ሜትሮችን ርቃ በምትገኘው ሳኡዲ አረቢያ ተካሂደዋል። መሰል ጨዋታዎች በሳኡዲ ሲደረጉ ለሁለተኛ ጊዜ ነው። ለመሆኑ ይህ ውድድር ለምን በሳኡዲ አረቢያ መካሄድ አስፈለገው? እንደሚሰማው ከሆነ ደግሞ ውድድሩ በዚያ መደረጉም ተቃውሞ መዘዋል። ለምንድን ነው? በአብዛኛው የአውሮፓ ክለቦች እንግዲህ አዳዲስ የፋይናንስ መሰረቶችን ለማግኘት ወደ ተለያየ የዓለም ክፍሎች እየሄዱ ጨዋታዎችን ያደረጋሉ። ይሄኛው የሚለየው አንድ ትልቅ ውድድር ምናልባትም የአንድ ሀገር ምልክት የሆነ ውድድር የሊጉና የጥሎ ማለፍ ዋንጫ ያሸነፉ ቡድኖች የሚገናኙበት የአሸናፊዎች አሸናፊ ዋንጫ ነው በሳውዲ አሬቢያ የተካሄደ እንደምታውቀው ሳውዲ አሬቢያ በተለያዩ ተቋማት ክፍቶችን ታስተናግዳለች ከሰብአዊ መብት ጋር በተያያዘ። በዚህ የተነሳ ብዙዎች እግር የጣሊያን እግር ኳስ ከሳውዲ አሬቢያ ጋር ግንኙነት መፍጠሩ የማይወዱት አካላት አሉ። ከዚህ በተጨማሪ ደግሞ ማሰብ ያለብን ነገር እንደ ሳውዲ አረቢያ የመሳሰሉ ሀገራት እግር ኳሱን የሚጠቀሙ ስለምን የሚል ነው። አድማጮቻችን፣ እነዚህና መሰል የስፖርት ጉዳዮችን በድረገጻችን ላይ በምናስቀምጠው የድምፅ ቅጅ ላይ ታገኛላችሁ። እንግዲህ የዛሬው የጋቢና ቪኦኤ ጉዛችን በዚሁ ተጠናቋል። ከትዊተርና ከፌስቡክ አድራሾቻችን በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውዝ ዳት ካም ብላችሁ አስተየታችሁን ላኩልን። አብረናችሁ የነበር ነው ማንና ማንን ተብለን ከተጠየቀን፣ ዛሬ እኔ ሀብታሙ ስዩም ነኝ፣ ኤደን ገረመው ነበርና፣ አቀናባሪያችን ደግሞ ኤልያስ ነበረ። መልካም ምሽት ደናደሩ